The voice of America. VOA. <laughs> Ye, yeah, yeah, America dims radio. Taveno. በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በአምስት መቶ ወንበሮች ላይ 27 ሚሊየን 347332 ወይም 82 ነጥብ አራት ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። ባለፈው ግንቦት 16 ቀን የተካሄደውን የምርጫ 2007 ውጤት ይፋ ካደረጉበት የተወሰደ ነው። ፈራጅ ቆራጭ አገዛዝም በኢትዮጵያ ሕዝብ ላይ ጭኜ መግዛት እችላለሁ የሚለው መልእክት ሁሉም በማያሻማ ቋንቋ እንዲረዳ ለማድረግ የፈለገ ይመስላል። የመድረክ አመራር አባል ዶክተር መረራ ጉዲና ናቸው። የሁለቱንም ዘገባዎች ዝርዝር በዕለቱ አቢር ይዘናል። ሰላም ጤና ይስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ሰኔ 15 2007 ዓ ም ስርጭቶቻችን ጋር አብረን የምናመሻው ሄኖክ ሰማ እግዜርና አሉላ ከበደ ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሳችን ጋር ብረናችሁ እናመሻለን። በቅድሚያ ታዲያ የሰዓቱን ያለም ዜና መልካም ይሽል። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የህዝብ ተወካዮችና የክልል ምክር ቤት ምርጫ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ ዛሬ ማምሻውን አስታወቀ። ገዢው ፓርቲና አጋሮቹ በክልል ምክር ቤት ምርጫ ሙሉ በሙሉ ሲያሸንፉ፣ በህዝብ ተወካዮች ምክር ቤት ከ547 መቀመጫዎች 546ቱን አሸንፈዋል። አንድ በደቡብ ቦንጋ ጊምቦ ጐአታ ምርጫ ክልል ያልተቆጠረ ድምፅ ሲቀር በሁሉም ኢህአዴግና አጋሮቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ዛሬ ማምሻውን ይፋ አድርገዋል። ለዚህ ተወካዮች ምክር ቤት የኢትዮጵያ ህዝቦች ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች አሉት። በጠቅላላ 52 የፖለቲካ ፓርቲዎችና ዘጠኝ የግል እጩዎች በ547ቱ ላይ ተወዳድረዋል። ከነኚህ ውስጥ ኢህአዲግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በ500 ወንበሮች ላይ ማለትም በትግራይ በ38 በአማራ በ137፣ በኦሮሚያ በ178፣ በደቡብ ብሔር ብሔረሰቦች እና ሕዝቦች በ122፣ በሐራሪ በአንድ፣ በአዲስ አበባ በ23፣ በድሬዳዋ በአንድ ተወዳድሮ ዋጋ ካለው 33,201,969 ድምር ውስጥ 27,347,332 ወይም 82.4 ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። የኢትዮጵያ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ዛሬ ማምሻውን በሂልተን ሆቴል የሰጡትን ጋዜጣዊ መግለጫ ነው ያደመጥ ነው። ጋዜጦች በቦንጋ ጊንቦ ጎ አታ የምርጫ ክልል በድምፅ መስጫ ጣቢያዎች የተለጠፉ ጊዜያዊ ውጤቶችን አመልክተው ገዢው ፓርቲ ደህዴን ኢህአዴግ አሸንፏል ሲሉ ዘግበዋል። የግል ተወዳዳሪው ዶክተር አሸብር ወልደ ጊዮርጊስ በምርጫው ሂደት ተፈጥረው ያሏቸውን እክሎች አስመልክቶ ለምርጫ ቦርድና ገዢው ፓርቲ አቤቱታ ማስገባታቸውን ዛሬ ማምሻውን ለአሜሪካ ድምፅ ሬዲዮ ገልጸዋል። በምርጫው የተሳተፉት አብይ ተቃዋሚ ፓርቲዎች የምርጫውን ውጤት ይፋ መሆን ተከትሎ በሰጡት መግለጫ ምርጫ 2007 ፍትሐዊ ዴሞክራሲያዊና ነጻ አልነበረም ሲሉ ሂደቱንና ውጤቱን እንደማይቀበሉ አስታውቀዋል። ሶማሊያ ውስጥ ከአልቃይዳ ጋር ግንኙነት ያለው አልሻባብ ጽንፈኛ ቡድን ትላንት ሞቃዲሾ በሚገኘው የደህንነት ማሰልጠኛ ተቋም ላይ በከፈተው ጥቃት ቢያንስ እስካሁን ሶስት አማጽያን መገደላቸው ተገልጠዋል አብዱላዚዝ ቢሎ ከሞቃዲሾ ለአሜሪካ ድምጽ የላከውን ዘገባ ዝርዝር አዳነች ሳይት አቀርበዋለች። ከአልቃይዳ ጋር የተሳሰረው አልሸባብ ታጣቂዎች ሞቃዲሾ ከሚገኙት የስለላ ማሰልጠኛ ሰፈሮች አንደኛው ላይ ለማድረስ ያሰቡት ከባድ ጥቃት ከሽፏል። አጥቂዎቹ መኪና ውስጥ ቦምብ ጠምደው ሺብስ በተባለው ወረዳ በሚገኘው የስለላ ማሰልጠኛ ሰፈር ግቢዎች ሲደርሱ እንዳፈነዱት ታውቋል። ሁለቱ አማጽያን መንገድ ጠፍቷቸው ሳይሆን አይቀርም ኢላማ ባደረጉት ሰፈር አጠገብ የነበረውን ቤት ሲያጠቁ በተኩስ እንደተገደሉ ፖሊሶች ተናግረዋል። ትላንት ማለዳ ላይ ሊካሄድ የታጠቀው ጥቃት ሊከሽፍ የቻለው መንግስት መረጃ ደርሶት ስለነበረ እንደሆነ የብሔራዊ ፀጥታ ሚኒስቴር ቃል አቀባይ መሐመድ ዩሱፍ ገልጸዋል። የተቀደሰው የሙስሊም ራማዳን ከተጀመረበት ጊዜ አንስቶ በዋና ዋና የሞቅዲሾ አውራ ጎዳናዎች የጸጥታ ኃይሎች ተመድበዋል፣ ነበር ያሉት መሐመድ ዩሱፍ። አጥቂዎቹ ሌላ መውጫ መንገድ ለመጠቀም ሲሞክሩ የጸጥታ ኃይሎች እንዳከሸፉባቸው ቃል አቀባዩ ገልጸዋል። አልሸባብ በረመዳን የጾም ወራት ወቅት ሊያካሄዳቸው ባቀደው ጥቃቶች መሰረት በፌዴራላዊ መንግስትና በአጋሮቹ ላይ የሚያካሄዳቸውን ጥቃቶች እንደሚያጠናክር በቅርቡ ገልጾ ነበር። አልሸባብ ከዚህ በፊት በመንግስት ባለስልጣኖች፣ በተቋሞች፣ በፀጥታ ሰራተኞች፣ በተባበሩት መንግስታት ድርጅት፣ በውጭ ኤምባሲዎችና በአፍሪካ ህብረት ወታደሮች ላይ ጥቃት ሲያካሄድ ቆይቷል። የሶማሊያ መንግስት ወጣቶች የአሸባሪው ቡድን መጠቀሚያ እንዳይሆኑ እያስጠነቀቀ ነው። አልሸባብ በተለይም በረመዳን ጾም ወቅት ወጣቶች ጥቃት እንዲያካሄዱ ማሳመኑን ቀጥሏል ይላሉ የብሔራዊ ጸጥታ ሚኒስትር ቃል አቀባይ ዩሱፍ። አልሸባብ ባለፈው ቅዳሜ ከሞቅድሾ 30 ኪሎ ሜትር ርቆ በሚገኘው አፍጎየ ከተማ በርካታ የጸጥታ ሰራተኞችን ገድሏል። የአውሮፓ ህብረት የሜዲትራኒያን ባህርን አቋርጠው ወደ አውሮፓ የሚያመሩ ስደተኞችና ፍልሰተኞችን በህገወጥ መንገድ የሚያዘዋውሩ ግለሰቦችን የሚያሳድድ የባህር ኃይል ዘመቻ መክፈቱን አስታወቀም። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፍሬድሪካ ሞሄሪኒ በዛሬው ዕለት በሉክሰምበርግ ለጋዜጠኞች ሲናገሩ ዘመቻው የሕገ ወጥ አዘዋዋሪዎቹን እንቅስቃሴ ከምንጩ ለማድረቅ ያለመና የግንኙነት መስመራቸውን የሚያጠናና ስራቸውን የሚያስተጓጉል ይሆናል ብለዋል። ግልጽ ላድርገው፣ ትኩረቱ ስደተኞች ላይ አይደለም። ትኩረቱ የስደተኞችን ህይወት ለመከራና ለሞት በሚዳርጉ ገንዘብ ሰብሳቢዎች ላይ ነው። ይሄ ህይወታቸውን ለማትረፍ የምናደርገው ጥረት አካል ነው። የአውሮፓ ህብረት በዚህ ዓመት ወደ ድንበሩ የተሻገሩ ወደ አንድ መቶ ሺህ ስደተኞችና ፍልሰተኞች ጉዳይ በእጅጉ አሳስቦታል። በተያያዘ ዜና የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች በራሻ ላይ ተጥሎ የነበረውን የምጣኔ ሀብት ማዕቀብ ለተጨማሪ ስድስት ወራት ለማራዘም በዛሬው ዕለት ስምምነት ላይ ደርሰዋል። በመጨረሻም ዜና እረፍት ከነባሮቹና ና አንጋፋዎቹ ጋዜጠኞች አንዱ የሆነው ዳሪዮስ ሞዲ ከዚህ ዓለም በሞት ተለየ። ባለፈው ቅዳሜ ጠዋት በ ስልሳ ስምንት ዓመቱ ከዚህ ዓለም በሞት የተለየው የዳሪዮስ ሞዲ የቀብር ስነ ስርዓት ትናንት እሁድ በአዲስ አበባ ተፈጽሟል። ዳሪዮስ ከጥንቱ የብስራት ወንጌል ራዲዮ ጣቢያ ጀምሮ እስከ ራዲዮ ኢትዮጵያ በዜና ተርጓሚነት አዘጋጅነትና ኃላፊነት የሰራ በተለይም ልዩና ለራዲዮ አድማጭ ተስማሚ የሆኑ ቃላትን በመፍጠር ይታወቅ ነበር። በኢትዮጵያ ሬዲዮ ታሪክ ውስጥ የገሌ ድምፅ ትንሽ ወደ ገሌ ይሄዳል የሚባል ነገር አለ። የዳሪዮስ ድምፅ ግን የብቻው የራሱ ነው። እንደዚህ ለማስመሰል ወይም የእሱን ድምፅ ለመያዝ አስቸጋሪ ነገር ነው። ለዜና ፋይል ክፍል ውስጥ በባልደረብነቱ ባለጥነቱ ጭምር ለብዙዎች አርአያ የሆነበት መንገድ ያተረጓቁም መንገዱ ነው። ራሱ የሚተረጉምበት ራሱ ፍቺ የሚሰጥበት መንገድ አለው። የሙያ አጋሩ ደረጃ ኃይሌን ነው የሰማችሁት። ዳሪዎስ በትዳር የኖረ የአራት ወንዶችና የሶስት ሴቶች ልጆች አባትም ነበር። ወደፊት በራዲዮ መጽሔት በዝርዝር ህይወትና ስራውን እንዘክራለን። አድማጮች የሰዓቱ የዓለም ዜና ይኸው ነበር። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዘርና አሉላ ከበደንን። አድማጮች ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚሰሙ ዘገባዎች አንዱን ለቅምሻን በል። ይህ በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ግንኙነት ብዙ ዓመታትን ያስቆጠረ መሆኑን የሚያሳይ ነው የሚመስለኝ። ግንኙነቱ ከአጼ ምንሊክ ዘመን አንስቶ እስከ ዛሬ የቀጠለ ሲሆን በዚህ ጊዜ ሁሉ አንድ የዩናይትድ ስቴትስ ፕሬዝደንት ስራ ላይ እያለ ወይም በስልጣን ዘመኑ ኢትዮጵያን ጎብኝቶ አያውቅም። በኢትዮጵያ የቀድሞ የአሜሪካ አምባሳደር ዴቪድ ሺን፣ በአሁኑ ወቅት ደግሞ በጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ጥናት ተቋም መምህር የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ወደ ኢትዮጵያ ሊያደርጉ በያዙት እቅድ ዙሪያ ከሰጡት ግምገማ የተወሰደ ነው። ቆየት ብሎ ይቀርባል። አሁን የምሽቱን አብይ ርዕስ ገዢው ኢህአዴግና አጋሮቹ የግንቦት 16ቱን ምርጫ መቶ በመቶ ለማሸነፍ 547ቱን የፓርላማ መቀመጫዎች ሙሉ በሙሉ ለመቆጣጠር የአንድ የምርጫ ክልል ውጤት ብቻ ይጠብቃሉ ሲል ይንደረደራል የዕለቷ አብርስ። የምርጫውን አጠቃላይ ውጤት ዛሬ ይፋ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ ኢህአዴግና አጋሮቹ ከ547 የፓርላማ መቀመጫዎች አምስት መቶ አርባ ስድስቱን ማሸነፋቸውን ነው ያመለከተው። ውጤቱ እየተጠበቀ ያለው ብቸኛው የግል ፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋ ኪልቦጎ አካ የምርጫ ክልል ነው። እስከንደር ፍሬው ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ያደረገው አጠቃላይ ውጤት ቀደም ሲል የተገለጸውን ጊዜያዊ ውጤት ያጠናከረና ከአንድ በስተቀር የሁሉም የምርጫ ክልሎች ውጤት የታወቀበት ነው። ውጤቱን ይፋ ያደረጉት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ኢህአዴግ በተወዳደረባቸው የምርጫ ክልሎች ሁሉ ማሸነፉን አብራርተዋል። ለዚህ ተወካዮች ምክር ቤት የኢትዮጵያ ህዝቦች ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች አሉት። በጠቅላላ 52 የፖለቲካ ፓርቲዎችና ዘጠኝ 9 የግል ጩዎች በ547ቱ ላይ ተወዳድረዋል። ከነኚህ ውስጥ ኢህአዴግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በ500 ወንበሮች ላይ ማለትም በትግራይ በ38 በአማራ በመቶ ሰላሳ ሰባት በኦሮሚያ በመቶ ሰባ ስምንት በደቡብ ብሔር ብሔረሰቦች እና ህዝቦች በ122 በሐራሪ በ1 በአዲስ አበባ በ23 በድሬዳዋ በአንድ ተወዳድሮ ዋጋ ካለው 33 ሚሊዮን 201969 ድምር ውስጥ 27 ሚሊዮን 347332 ወይም 82.4 ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። እናም ኢህአዴግ ለ501 የፓርላማ መቀመጫዎች ተወዳድሮ አምስት መቶውን ማሸነፉን ነው ፕሮፌሰር መርጋ የገለጹት። የአንደኛው የምርጫ ክልል ውጤት ገና እየተጠበቀ ነው። በአፋር፣ ሶማሌ፣ ጋምቤላና ቤንሻንጉል ጉሙዝ ክልሎች ኢህአዴግ እጩዎች አያቀርብም። በእነዚህ አካባቢዎች የሚወዳደሩት ክልሎቹን የሚያስተዳድሩት ኢህአዴግ አጋር ብሎ የሚጠራቸው ድርጅቶች ናቸው። እናም የቀረውን 46 ወንበር እነዚሁ ድርጅቶች ማሸነፋቸው በዛሬው መግለጫ ተመልክቷል። እስካሁን በተገለጸ ውጤት ኢህአዴግና አጋሮቹ ከ547 መቀመጫዎች ቢያንስ 546ን አሸንፈዋል ማለት ነው። ቦርዱ እንዲህ አይነቱን በዝረራ የማሸነፍ ውጤት እንዴት እንደሚመለከተው የተጠየቁት ፕሮፌሰር መርጋ ውሳኔው የህዝቡ ነው ብለዋል። የህዝቡ ውሳኔ ቦርዱ ቀይሮ ከሆነ ተጠያቂ ነው። የህዝብ ውሳኔ መግለጽ ነው የቦርዱ ስራ። ቦርዱ የመረጠውን የስልጣን ምንጭነቱ ስልጣኑን ያለው ወኪሉን መምረጥ ያለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ የመረጠውን ውሳኔ ማውጣት ነው። ኢህአዲግ በትልቅ ልዩነት አሸነፈ። ይሄ የህዝብ ውሳኔ ነው። ሌሎች ያገኙት ድምፅ አለ ይጫናል ብያቸዋለሁ አሁን ለምሳሌ መድረክ ሁለተኛ ወጥቷል በአገር ደረጃ በአገር ደረጃ ሰማያዊ ፓርቲ ሶስተኛ ወጥቷል በአገር ደረጃ ግን አብላጫ ድምጽ ነው የኛ አብላጫ ድምጽ ስለሆነ ኢህአዴግ በተወዳደርባቸው ክልሎች አምስት ክልሎች ትግራይ አማራ ኦሮሚያ ደቡብ ሀረሪ እና በሁለት ከተማ አስተዳደሮች በአዲስ አበባ በድሬዳዋ አሸንፏል። እኛ ሰባት ሚሊዮን በላይ ድምፅ በማግኘት አሸንፏል እና ይህንን ምንም ማድረግ አይቻልም። የህዝብ ውሳኔ ነው። ቦርዱ ስለፈለገ ስላልፈለገ አይደለም። ህጉ ያከብራል። ቦርድ ህግ አስፈጻሚ ነው። ህጉ የሚለውን መሰረት አድርጎ አመቺ ሜዳ ምቹ ሜዳ ለሁሉም ፖለቲካ ፓርቲዎች አመቻችቶ አወዳድሮ፣ ህዝቡ በነቂስ ወጥቶ በነቂስ ተመዝግቦ በነቂስ መርጧል። ይህንን ውጤት ይዜ ነው እያለ እናንተ ጊዜ የጸረሙ ውጤቱ ገና ያልተገለጸው ዘጌት ትብሎ የተካሄደውና ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋው ጊንቦ ገዋታ የምርጫ ክልል ነው። በዚያም ቢሆን የኢህአዴግ እጩ እየመሩ መሆናቸውን ዘገባዎች አመልክተዋል። ከትናንት በስቲያ የወጣው አዲስ አድማስ ጋዜጣ እንደጠቀሰው የኢህአዴግ እጩ ዶክተር መብራቱ ገብረ ማርያም 44000 ድምጽ ሲያገኙ፣ በግል የተወዳደሩት ዶክተር አሸብር ወልደ ጊዮርጊስ ሲያገኙት 9000 ነው። የቦርዱ መግለጫ እንደጠቆመው ክልል ምክር ቤቶች በተካሄደው ምርጫም ኢህአዴግና አጋሮቹ ተመሳሳይ ውጤት አስመዝግበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምርጫው ውጤት ፈላጭ ቆራጭ አገዛዝን በኢትዮጵያ ህዝብ ላይ ጭኜ መግዛት እችላለሁ የሚለውን መልእክት ኢህአዴግ ያስተላለፈበት ነው ሲሉ የመድረክ አመራር አባል ተናገሩ። ውጤቱ አላስገረመኝም ሲሉ የገለጹት ደግሞ የሰማያዊ ፓርቲ ፕሬዝዳንት ናቸው። መለስካቸው አመሀ ከአዲስ አበባ የተቃዋሚዎቹ ምላሽ ይዘዋል ፈላጭ ቆራጭ አገዛዝም በኢትዮጵያ ህዝብ ላይ ጭኜ መግዛት ይችላለሁ የሚለው መልእክት ሁሉም በማያሻማ ቋንቋ እንድረዳ ለማድረግ የፈለገ ይመስላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትም ተገኘ የተባለ ውጤት መላምቶችን ያረጋገጠልኝ ነው ሲሉ ይናገራሉ። ከዚህም በላይ ግን ለእኔ ውጤቱ አስደንጋጭም ያስገረመኝም አልነበረም ብለዋል። ከምርጫውም በፊት ሰማያዊ ይዞት እንደነበረው ነጻነት ለፍትሐዊ ምርጫ ብለን ምርጫ ማድረግ ወይም የሕዝብ አስተዳደር ሊመጣ የሚችለው ከአማራጮች መብጣት ስለሆነ ያንን ለማድረግ ደግሞ ዜጎች ነፃነት እንደሚያስፈልጋቸው የዜጎች ነፃነት አላቸው ማለት ተቋማት ነፃነት አላቸው ማለት ነው። በዛ ደረጃ እንደሆነ አውቀን ነፃነት ለፍትሐዊ ምርጫ ብለንም ዘመቻ የጀመርነው ነገር ትክክለኛ ፖሊሲያችን እንደነበረ የሚያሳይ ነገር ሆኖ ነው ያየሁት። በውጤቱ ግን ብዙ አልተደናገጥኩበትም፣ አልተገረምኩበትም። ዶክተር መረራ ጉዲና አክለውም ምርጫ ቦርድ ጊዜያዊ የምርጫ ውጤት ከገለጸ በኋላና ከዚያ ቀደም ብሎም መድረክ ባወጣቸው መግለጫዎች የምርጫውን ሂደትና ድምፅ በተሰጠበት እለትም ያጋጠሙ ችግሮችን አስመልክቶ አቋሙን መግለጹን አስታውሰዋል። የምርጫ ውጤትም ሆነ ሂደት በገለልተኛ አካል ይመርመር ማለቱንም አስምረውበታል። በሌላ በኩል ደግሞ መድረክ የህዝብ ድምፅ ተዘርፏል ብሎ ትግሉን አያቆምም ብለዋል። ያንን የህዝብ ድምፅ አትስረቅ ልል የሚችል ህዝብ ተደራጅቶ እስክመጣ ድረስ ኢህአዴግ ያንን ጫወታውን ቀጥለዋል። መድረክም ያለው ምርጫ የህዝብ ድምፅ ተሰረቀ በጉልበት ተቀማብለን እጃችን አጥፈን ቤታችን ገብተን የምንተኛበት ምክንያት የለም። ህጋዊና ሰላማዊ ትግላችንን እንቀጥላለን። እንግዲህ መድረክ አባሎችም በጠቃ እስካሁንም ስንገመግም ነበር። ዞሮ ዞሮ ግንድም እንዳልኩኝ እንግዲህ መድረክ ህጋዊና ሰላማዊ ትግሉን ይቀጥላል። ዝርዝር መግለጫ በሰሞኑ መድረክ ያወጣል። አቶ ይልቃል ጌትነትን በበኩላቸው የተገኘው ውጤት የምርጫው ሂደት ውጤት መሆኑን አስታውሰው ነፃነት በሌለበት የሚካሄድ ምርጫ ምርጫ ሊባል እንደማይችል ይናገራሉ። ስለሆነም ይህ ውጤት ለኢህአዴግም ሆነ ለተቃዋሚ ፓርቲዎች ነፃ ምርጫ ለማድረግ ከተፈለገ ምን መሰራት እንዳለበትም ማሳየት የተቻለ ነው ይላሉ። ባለፉት አስር ዓመታት ከሆነው ነገር አንጻር ሳይ የዛ ውጤት በተግባር ተገለጸ። አፋኝ አዋጆች ወጥተዋል። በዛ አዋጅ መሰረት ነፃ ጋዜጦች ተዘግተዋል። የእምነት ነፃነት የጠየቁ ሰዎች እስር ቤት ናቸው። መፍትሄ አላገኙም። ብዙ ጋዜጠኞች ወይ ተሰደዋል ወይ እስር ቤት ናቸው። ብዙ የፖለቲካ መሪዎች እስር ቤት ናቸው። የዛ ውጤቱ ደግሞ አሁን አንተ እንደምትለኝ 546 ምናልባት ያልታወቀውንም ጨምሮ መቶ ፐርሰንት የማሸነፉ ውጤት የነዛ ሂደቶች ማሳያ እና መገለጫ ነው። ስለዚህ እነዚህ ነገሮች መልክ ይዘው ኢትዮጵያ ወደ ዲሞክራሲ እንድትሸጋገር ከአገዛዝ ከተፈለገ ምን መደረግ ያለበት የሚለውን ጥያቄ ጥሩ የቤት ስራ መስራት እንዳለብን ያሳየኛል ማለት ነው። ምርጫ ቦርድ ምርጫው በተጠናቀቀ በጥቂት ቀናት ውስጥ ይፋ ባደረገው ጊዜያዊ የውጤት መግለጫ 442ቱን የፓርላማ መቀመጫዎች ገዢው ፓርቲና አጋር ድርጅቶች ማሸነፋቸውን ይፋ አድርጎ እንደነበረ አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በምርጫ 2007 ዙሪያ እስካሁን ይፋ ከሆኑ የምርጫ ውጤቶች ያልተገለጸው የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ከገዢው ደኢህዴን ኢህአዴግ ጋር የተወዳደሩበት የቦንጋ ጊምቦ ጓታ የምርጫ ክልል ነው። ዛሬ ማምሻውን ዶክተር አሸብር ወልደ ጊዮርጊስን ስለ ምርጫው ሂደትና ውጤት አነጋግሬያቸው የሚከተለው ምላሽ ሰጥተዋል። ኢህአዴግም ያው በሀገር አቀፍ ደረጃ የህዝብን ይሁንታ አግኝቶ አሳምኖ ያሸነፈ ድርጅት ነው። አሁን ቦንጋ ላይ እኔን የገጠመን ችግር ፓርቲውን ወይም ድርጅቱን ገዢውን ፓርቲ ይገልጸዋል ብዬ አላምንም፣ አልወስድም። አንድ ሁለት ግለሰቦች ያቀናበሩት ችግርና በእኔ ምርጫ ክልል የገጠመ ችግር ስለሆነ በወንጋ ጓታ ላይ የተፈጠረውን ችግር ለገዢው ፓርቲ ባመለክትም ለደሄደን ባመለክትም እነሱም ይጸየፉታል፣ የዚህን አይነቱን ችግር መፍትሔ ይሰጡታል የሚል እምነት አለን። በሌላም በኩል ደግሞ ብሔራዊ ምርጫ ቦርድ በየጊዜው ላቀረብኩት አቤቱታዎች ደቀ መንሰለችን ዛሄል ፍትሕ ሳያጓደል እየተከታተለ ይገኛል። በዋናነት ደግሞ የሀገሪቱን ህገ መንግስትና ያንን ህገ መንግስትም ተከትሎ የወጡት አዋጆች ተከትዬ መብቴን ለማስከበር ከመጨረሻ ውስጥ ለመንቀሳቀስ ብዙ ችግር ነው ብዬም አላስብም ብዙም ችግር ብዬ ነው አላስብም ሲሉ እንግዲህ ከዚህ ቀደም እርሶ የሚወዳደሩት የገዢው ፓርቲ ኢህአዴግን ፖሊሲ በመቃወም ሳይሆን የመልካም አስተዳደር ችግሮችን በተመለከተ ለመራጮችም ይገልጹ የነበረው ይሄንን ነው። የእርስዎ የምረጡኝ ዘመቻ ውስጥ ግን ችግር እንደነበረ በስፍራው ተገኝተን እኛም ተከታትለናል እና አንድ ሰው በድንጋይ ተደብድቦ ህይወቱ አልፏል። ቦንጋ ጊምቦጓት አካባቢ አስራ ሶስት ሰዎች መቁሰላቸውን በድንጋይ ተደብድበው ተመልክተናል። ይህን ሁኔታ ሲመለከቱ፣ ምርጫው ሂደቱ ፍትሐዊ ነው የሚያስብል ነው? እኔ በአጋጣሚ ሆኖ ውጭ ሀገር ነው የነበርኩት። እንደነገርኩ ችግሮች በምርጫው ሂደት ብሔራዊ ምርጫ ቦርድን አረጋግጦ ምርጫውን ሳስፔንድ ያደረገበትን ምክንያት ምርጫ ለማካሄድ ሁኔታዎች አልተሟሉም በሚል ስለሆነ አሁን አንዳንድ ጉዳዮች በህግ ደረጃ የተያዙ ስለሆነ እዚያ ውስጥ ገብቶ መናገሩ የህጉ ያው ሂደት ላይ የፍትህ ሂደቱ ላይ ተጽዕኖ እንዳያሳድር በሚል ሬዘርቬሽን ይኖረኛል። በተረፈ ግን ችግሮች ስለነበሩ የብሔራዊ ምርጫ ቦርድ ምርጫውን ላልተወሰነ ጊዜ አግዶት ነው ከዚያ ጊዜ ሲያገኝ ማካሄድ የቻለው። የምርጫውን ውጤትስ እንዴት ነው የሚመለከቱት? ለምርጫ ቦርድ ያቀረባችሁት አቤቱታዎች አሉ ወይስ ውጤቱን በጸጋ ነው የተቀበላችሁት? አንዳንድ ጋዜጦች እንዲያውም ዶክተር አሸብር ወልደ ጊዮርጊስ በስፋት ተሸንፈዋል እያሉ እየዘገቡ ነው። ችግሮች እንደነገርኩህ፣ በዚህ በእኔ ምርጫ ጣቢያ በወንጋ ገዋርታ ምርጫ ጣቢያ ላይ ያጋጠሙ ችግሮችን፣ የነበሩ ውጥረቶችን፣ ከምርጫ ስርዓት የወጡ ጉዳዮችን በሀገር ደረጃ የተካሄዱት ምርጫዎች ሊገልጹ የማይችሉ በዚህ አካባቢ በልህ የተሰሩ ጥፋቶችን አቅርበናል አቅርበናል። ምንድን ናቸው እነሱ፣ ለአድማጭም ለአካባቢዎት ድምፅ ለሰጠውም ህዝብ ለመግለጽ ያህል ያዳምጣሉ። እነርሱም እና ምንድን ናቸው እነዚህ? በዝርዝር እዚህ ላይ ክስ ካቀረብኩ በኋላ ሚዲያ አግኝቻለሁ ብዬ ብናገር ባያዝ ላደርግ እችላለሁ። ሌላውን ወገን ፌርም አይሆንም። ስለዚህ ያቀረብኳቸውን አቤቱታዎች በጥቅሉ አቅርቢያለሁ በኋላ ግን ይፋ የማድረግ ቢሆን ነው ትክክል የሚሆነው። መልካም ውጤቱን አስመልክቼ አንስቼ ነበር አስቀድሜ ጥያቄ። የሚያሸንፉ ይመስሎታል? እ ማሸነፍማ በትክክል አሸንፋለሁ። ለምን አላሸነፍም? ውጤቱ ግን ያን ያመለክታል ወይ? ከአሁን የደረሰኝ ምንም አይነት መረጃ የለም። እውነቱን ለመናገር እኔ የወጣሁት ከቦንጋ ሰኞ፣ እሑድ ዕለት ምርጫ ሌሊት ስልክ የሌለበት ቦታ ነው። ጓታ እንግዲህ ቦንጋ ሂደህ ከሆነ ሩቅ ቦታ ነው። ስልክ የማይገባበት የማንገናኝበት ቦታ ነው። ሰባ ፐርሰንት ድምፅ ያለበት ቦታ ላይ ወደዚህም አካባቢ አምሽተው ነው ብዙዎች የወጡት። ሌሊት ነው የወጣሁት ከቦንጋ ከቦንጋ ስወጣ ሰኞ ዕለት ነው አዲስ አበባ የገባሁት። ምክንያቱም ለአቤቱታ የተወሰነ ጊዜ ገደብ ስለሆነ የያዝኳቸው መረጃዎች ይዤ ሌሎችም ከኋላ እንዲከተሉ አድርጌ ነው ምክንያቱም የምርጫውን ሂደት ከቀኑ ጀምሮ ሲከታተል ስለነበረና የተፈጠሩት ሁኔታዎች ለየትኛውም ወገን የማይበጁ ናቸው ብዬ ስለማስብ ይ ወደ አቤቱታ ለማቅረብ ነበረ የተፋጠንኩት እና የደረስኩት። እንግዲህ በስተ መጨረሻ ዶክተር አሸብር እኔም ቦንጋ ተገኝቼ የዝግጅት ክፍላችን ሰፋ ያሉ ዘገባዎችን ሲያቀርብ ነበረ ደረሱ የተባሉ የድብደባዎችን ግድያዎችንም፣ የተመለከቱ ዘገባዎች፣ ምርጫው መራዘሙን የተመለከቱ ዘገባዎች አቅርበናል። በዛን ወቅት የእርስዎን የምረጡኝ ዘመቻ ውስጥ በበጎ ፈቃድ ያገለግሉ የነበሩ በርካታ ሰዎችን ስናነጋግር ዶክተር አሸብር ወልደ ጊዮርጊስ በአጠቃላይ ኢህአዴግን ፖሊሲ ተቃውሞም አይደለም በዚህ ምርጫ ውስጥ የገቡት። ነገር ግን ለዛ እንኳ በር አልተከፈተም። ድብደባ ይደርስብናል፣ ቤቶች ይቃጠላሉ፣ ይሄው በድንጋይ ተደበደብን ሲሉ ነበረ። እርሶ አጠቃላይ ሁኔታው እንዴት ነው የሚያዩት? ስለ ጉዳዩ የማውቃቸው ነገሮች አሉ፣ ግን በሕግ ሂደት ላይ ያለ ጉዳይ ስለሆነ፣ ምክር ቤት አባል ነኝ፣ ሕግ ምን እንደሆነ ጠንቅቄ ያውቃለሁ በዚህ ደረጃ ያለን ነገር አሁን እዚያ ውስጥ ገብቼ ብናገር ትክክል አይመጣም። ከዚህ በአጠቃላይ ግን በኛ አካባቢ ምርጫው እንድራዘም ያደረጉ ምክንያቶች አሉ። ቦርዱም ቸልተኛ ሳይሆን ጉዳዩን ትኩረት ሰጥቶ ሲከታተል ቆይቷል። ከዚያም በኋላ ውሳኔዎች እዚያ ላይ ከባድ ውሳኔ ነው። በሀገር ደረጃ ምርጫን ሰስፔንድ ማድረግ ትልቅ ውሳኔ ነው። የዚህ አይነት ውሳኔ በቁርጠኝነት ቦርዱም የደረሰበት ስለሆነ ይህንን ጉዳይ ቦርዱም እንደያዘው ቢይዘው እና የፍትህ አካሉም የህግ አካሉም ይህንን ጉዳይ እስከ መጨረሻው ተከታትሎ ለህዝቡ ስለሚያሳውቀው አሁን እዚያ ጋር ይህን ኢንተርቬንሽን የፍርድ ሂደቱን የማጣራት ሂደቱን እንዳያዛባ ከምል ነው ሪዘርቬሽን የሚመረጡ የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። በዕለቱ አቢይ ርዕስ ከተካተቱት ምርጫ 2007 ዘገባዎች ወደ ትንታኔ ርዕስ ነው የምንሻገረው። ከበርካታ አውሮፓ አገሮች የተሰባሰቡ ኤርትራውያን የተባበሩት መንግስታት የሰብአዊ መብት መርማሪ ኮሚሽን ኤርትራን አስመልክቶ በቅርቡ ያወጣውን ሪፖርት በመቃወም ዛሬ ሰኞ በጄኔቫ ሰላማዊ ሰልፍ ማካሄዳቸውን አስተባባሪዎቹ ገልጠዋል። የትግርኛ ክፍል ባልደረባችን ገብረ ገብረ ምህድን ስለ ሰልፉ ዓላማ ከተሳታፊዎቹ መካከል ዶክተር በረሀት ፍስሐ ጽዮንን አነጋግሯል። አዲሱ አበባ ያቀርበዋል ከመላው አሜሪካ የተሰባሰበው መሆናቸውን የገለጡ ኤርትራውያን ባለፈው አርብ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በዋይት ሀውስና በኮንግረስ ፊት ለፊት ሰላማዊ ሰልፍ አካሄደው አገራቸው ውስጥ ያለው መንግስት ህዝቡን የሚወከል ሳይሆን ህዝብን የሚጨቁን፣ ሰብአዊ መብት የሚረግጥና ይልቁንም ህዝቡ አገሩን ጥሎ እንዲወጣ የሚያደርግ ፈላጭ ቆራጭ አገዛዝ ነው በሚል ያካሄዱትን ተቃውሞ ተከታትለን አቅርበን ነበር። ከአውሮፓ ሀገሮች የተሰባሰቡት የዛሬዎቹ ኤርትራውያን ደግሞ ለአርቡ ተቃውሞ ምላሽ ሰጥተዋል። የአርቡ ሰልፈኛ በኤርትራው መንግስት ላይ ያቀረበው አንዱ ክስ የተባበሩት መንግስታት የምርመራ ኮሚሽን ያወጣውን ብይን እንዲቃወሙለት ደጋፊዎቹን አሰልፏል የሚል ነበር። የዛሬውን የጀኔቫ ሰልፍ አላማ የገለጡት ዶክተር በረከት ፍስሐ ሲሆን የኮሚሽኑ ብይን ሀሰት ስለሆነ ነዋ የተቃወም ነው ይላሉ። ኮሚሽን ኦፍ ኢንኳሪ የሚባለው በዩናይትድ ኔሽን የተቋቋመ አካል ያሳለፈው ብይን በሐሰት የተመረኮሰ መሆኑን ስላወቁ በውሸት የተመረኮሰ ቀርቦ ያለው ሪፖርት እሱን ለማጋለጥ የኛ መቆጣት ለማሳየት ያቀረቡ ነው ወይ የተዘጋጀ ሰላማዊ ሰልፍ ኤርትራ ውስጥ የሰብአዊ መብት ጥሰቶች እንደሚፈጸሙ የተባበሩት መንግስታት የመርማሪ ኮሚሽን ያወጣውን ሪፖርት እኮ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እና የተለያዩ ለሰብአዊ መብት መከበር የቆሙ ኃይሎችም ደግፈውታል። ይህን ነው የምትቃወሙት? ዶክተር በረሀት ገብረ ያቀረበው ተከታይ ጥያቄ ነበር። እኔ ፈጽሞም የሉም ማለት አይደለም ይሄ የሰው መብት የሚባል ያለው እኛ ከኢትዮጵያ ጋር ገና በጦርነት ሜዳን ያለ ነው። ናሽናል ሰርቪስ እንዳለ እናውቃለን። ኦፍኮርስ ጊዜው እንደረዘመ እናውቃለን። ሊረዝሙ ይችላል አገልግሎቱ ሆነው አገር ደግሞ ናሽናል ሰርቪስ እምልታለ ሀገራዊ አገልግሎት። ግን ኢትዮጵያ ከኤርትራ መሬት ብትወጣ ኖሮ የሁሉ ነገር የሆነ ችግር አይመጣም ነበር። ሉዓላዊ የሆነ የኤርትራ መሬት ገና በኢትዮጵያ ቁጥጥር ስላለ ነው። ገብረ ጥያቄውን ቀጠለ። ልካታ በዛ አስርና ከዚያም በላይ አመታት ሆነ የሚሉ አሉ። ከዚያ የሚወጡ ወጣቶችም ተስፋችን የጨለመ ነው ስሉ ይሰማሉ። ለዚህስ ምን ትላላችሁ? ዶክተር በርሀት የእነሱ አባቶችና አጎቶች እኮ እና እናቶች ህይወታቸው ሙሉ በትግል ያሳለፉ ናቸው። ከሶስት መቶ የሚሆን ወታደር ኤርትራ ቴሪቶሪ ያለ ይሄ ናሽናል ሰርቪስ መርዞሙ እኔ አይገርመኝም። ከየት ከየትና ከስንት የአውሮፓ ሀገሮች ነው የተሰባሰባችሁት? ዶክተር በርሀት እርስዎን ጨምሮ ማለቴ ነው። ከኖርዌይ፣ ከስዊድን፣ ከቤልጅም በፈረንሳይ፣ ጀርመን፣ ስዊዘርላንድ፣ ኦውስትሪያ፣ ሆላንድ ሜሌ ሁሉም የኤሮፓውያን ሀገሮች ተወክለዋል። ከዚህ ሰልፍ ምን ትጠብቃላችሁ ብሎ ገብረ ላቀረበው ጥያቄ ዶክተር በረሀት ቁጣቸው ኃይለኛ መሆኑን ማሳየት ይሉና ሌሎችን ያክላሉ። መጀመሪያ ውሸቱ መጋለጥ ነው። ሁለተኛው ደግሞ የእኛ ቁጣ በጣም ኃይለኛ መሆኑና ከእሽል ላችን ፈርመን ለዩናይትድ ኔሽንስ ማስረከብ ዶክተር በረኸት በረከት ፍስሐ ጽዮን ለሰጡኝ ማብራሪያ ከጣም አመሰግናለሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 3 ሰዓት ከ29 ደቂቃ ሆኗል። ስርጭታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ነሐሴ ወር ኢትዮጵያን እንደሚጎበኙ ባለፈው አርብ ከዋይት ሀውስ የወጣ መግለጫ አስታውቋል። ኦባማ በሥልጣን ላይ ያሉ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት ይሆናሉ። ፕሬዚዳንቱ በጉብኝታቸው ከኢትዮጵያ መንግስት ባለሥልጣንና ከአፍሪካ ህብረት መሪዎች ጋር በጋራ ጉዳዮች ላይ እንደሚወያዩም ተገልጿል። አርብ ዕለት ዜናው እንደተሰራጨ የሰብአዊ መብት ተቆርቋሪ ድርጅቱ ሂማን ራይትስ ዋች ፕሬዚዳንት ኦባማ ኢትዮጵያን ሲጎበኙ የጎደፈው የኢትዮጵያ መንግስት የሰብአዊ መብት አያያዝ ላይ ከመሪዎች ጋር በግልጽና በይፋ ውይይት እንዲያደርጉ ጠይቋል። ከፕሬዚዳንት ኦባማ የኢትዮጵያ ጉብኝት ምን ይጠበቃል? በኢትዮጵያ የመብት አያያዝስ ላይ የሚኖረው አንድምታ ምንድን ነው? እነዚህና ሌሎች ጥያቄዎችን በማንሳት ትዝታ በላቸው የቀድሞ የኢትዮጵያ አምባሳደርና አሁን በጆርጅ ዋሽንግተን ዩኒቨርሲቲ ኤልየት ዓለም አቀፍ ጥናት ተቋም ፕሮፌሰር የሆኑት ዴቪድ ሽንን አነጋግራለች። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በአውሮፓውያን ነሐሴ ወር ፍጻሜ የአፍሪቃ ቀንድ ጉብኝታቸው መጀመሪያ የአባታቸው አገር ወደ ሆነችው ኬንያ ነው የሚያቀኑት። እዚያም ነጋዴዎችን ከድርጅቶች ከመንግስታትና ከንግድ መሪዎች የማገናኘት ዓላማ ያለው የ2015 ዓለም አቀፍ ዓመታዊ የንግድ የመሪዎች ጉባኤ ላይ ይገኛሉ። ኦባማ የዩናይትድ ስቴትስ ፕሬዚደንት ከሆኑ ወዲህ ኬንያን ሲጎበኙ የመጀመሪያ ጊዜያቸው ይሆናል። ከዚያም ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚደንት በመሆን ወደ አዲስ አበባ ያቀናሉ። ጉብኝቱ ተገቢ ነው ይላሉ ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ዴቪድ ሽን። ይህ በዩናይትድ ስቴትስና በኢትዮጵያ መካከል ያለው ግንኙነት ብዙ ዓመታትን ያስቆጠረ መሆኑን የሚያሳይ ነው የሚመስለኝ። ግንኙነቱ ከአጼ ምንሊክ ዘመን አንስቶ እስከ ዛሬ የቀጠለ ሲሆን በዚህ ጊዜ ሁሉ አንድ የዩናይትድ ስቴትስ ፕሬዚደንት ሥራ ላይ እያለ ወይም በሥልጣን ዘመኑ ኢትዮጵያን ጉብኝቱ አያውቅም። ፕሬዚደንቱ ኬንያ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ ለመገኘት ወደዚያ እንደሚጓዙ ዋይት ሀውስ አስታውቋል። በዚያውም በአካባቢው የምትገኘውን ኢትዮጵያንም በአጀንዳቸው ውስጥ ለማካተት ወስነዋል። ስለዚህ ጉብኝታቸው አሁን አስፈላጊነቱ የጎላ ነው። ስለ ፕሬዝደንቱ የአፍሪቃ ቀንድ ጉዞ የሚያወሳው ከዋይት ሐውስ የወጣ መግለጫ ጉብኝቱ በሐምሌ 2014 ዩናይትድ ስቴትስና የአፍሪቃ መሪዎች በዋሽንግተን ያካሄዱት ጉባኤ ያስገኘውን ውጤት ያጠናክራል። አሜሪካ ሸሪክ የአፍሪቃ ሀገሮች ውስጥ መዋለ ንዋይ ለማፍሰስ ያላትን የረጅም ጊዜ ቁርጠኝነትም ያጎላል ብሏል። የሰብአዊ መብቶች ተቆርቋሪ ድርጅት ሁማን ራይትስ ዋች አስከትሎ ባወጣው መግለጫ ኢትዮጵያ አብዛኛውን ጊዜ በአፍሪቃ እንደ ስኬታማ ሀገር ትገለጻለች፣ የሰብአዊ መብት አያያዟ ግን አስከፊ ነው ብሏል። የድርጅቱ የዋሽንግተን መስሪያ ቤት ዳይሬክተር ሳራ ማርጎን ፕሬዚደንት ኦባማ ኢትዮጵያ ውስጥ መዋለንዋይ ማፍሰስ ከፈለጉ በሕዝቧ የመብት ጥበቃ ላይ እንጂ አፋኝ ሲሉ ለገለጹት መንግስት መሆን የለበትም ብለዋል። የኢትዮጵያ መንግስት ኢፍትሃዊ ህጎቹ ሰላማዊ የፖለቲካ ተቃዋሚዎችን፣ ጋዜጠኞችን ጦማርያንና በአጠቃላይ የተለየ አመለካከት ያላቸውን ሁሉ እንደሚያፍን፣ የጸጥታ ኃይሎቹ እስረኞች ላይ ስቃይ እንደሚፈጽሙ ገልጿል። ፕሬዚደንት ኦባማ ኢትዮጵያን ሲጎበኙ በጎደፈው የመንግስት መብት አያያዝ ላይ ከመሪዎቿ ጋር በግልና በይፋ እንዲወያዩ ጠቅላይ ሚኒስትር ኃይለማርያም እውነተኛ የሰብአዊ መብት አያያዝ ለውጥ እንዲያደርጉ ኦባማ እንዲጠይቁ አስገንዝቧል። ዩናይትድ ስቴትስ ጥሩ ግንኙነት ከምትጋራቸው ሀገሮች ጋር ስለ እንደዚህ አይነቱ ጉዳዮች ትወያያለች ብለዋል ዴቪድ ሽን። በአጀንዳቸው ላይ የሰፈረው ምን እንደሆነ እንዲህ ነው ብዬ በእርግጠኝነት መናገር አልችልም። ይሁን እንጂ በውይይታቸው ውስጥ የኢትዮጵያን የዲሞክራሲ ሂደትና የሰብአዊ መብቶች ጉዳይ ሳያነሱ የሚቀሩ አይመስለኝም። ይህንን የሚያደርጉት በአደባባይ ነው ወይስ በሌላ መንገድ ራሱን የቻለ ጉዳይ ነው። ብዙ ጊዜ እንዲህ አይነት ውይይቶች የሚካሄዱት በግል ነው፣ በአደባባይም ብዛም አያወሯቸውም። ምናልባት ይህንን ለሕዝብ ለመንገር የጋዜጣዊ መግለጫ ወይም ሌሎች አጋጣሚዎችን ሊጠቀሙ ይችሉ ይሆናል። ዩናይትድ ስቴትስ ከኢትዮጵያ ጋር እንዳላት ሁሉ በጎ ግንኙነት ካላቸው አገሮች ጋር የምትከተለው ፖሊሲ እንዲህ አይነት ጉዳዮችን ከአደባባይ ይልቅ በግል ወይም በዝግ አንስቶ መወያየቱን ነው። የዩናይትድ ስቴትስ መንግስት ለኢትዮጵያ በሚሰጠው የልማት እርዳታና የሰብአዊ መብት ድርጅቶች ስለ ሀገሪቱ የመብት አያያዝ ለሚያሰሟቸው ስሞታዎች ሚዛናዊነት ዴቪድ ሺን አስተያየታቸውን አክለዋል። ይሄ እኮ በጣም ስስ ብልት ያለው ሚዛን ነው። ዩናይትድ ስቴትስ ካላት ሰፊው ጥቅሟ ማኳያ ከብዙዎቹ የአፍሪካ ሀገሮች ጋር ካላት ግንኙነት ጋር ሲተያይ ከኢትዮጵያ ጋር ያላት ይበልጥ አስቸጋሪ ናቸው ከሚባሉት ግንኙነቶቿ አንዱ ነው። በግልጽ እንደሚታወቀው የዩናይትድ ስቴትስ ስጋት በአንድ በኩል የዲሞክራሲያዊ ሥርዓት ግንባታ ሂደት ሲሆን በተመሳሳይ ጊዜ ደግሞ ኢትዮጵያ በአካባቢው ሰላም በማስከበርና ስደተኞችን በማስተናገድ ስለምታበረክተው አስተዋጽኦ የወዳጅነት ግንኙነቱ እንዲቀጥል ማድረግ ነው። ኢትዮጵያ ከታኅሣሥ 2007 ዓ ም ወዲህ ባለው ጊዜ በአፍሪካ እጅግ ግዙፏ ስደተኛ ተቀባይ ሀገር ነች። ስለዚህ የሰብዓዊ መብቶች ጥበቃና የዲሞክራሲን ጉዳይ ስናነሳ እነዚህንም ጉዳዮች አንድ ላይ ማየት ይገባናል። በመጨረሻም ዴቪድ ሽን ስለ ዘንድሮው የኢትዮጵያ ምርጫና ውጤቱ የሚከተለውን አስተያየት ሰጥተዋል። አላስደነቀኝም፣ ወይም አዲስ ነገር አልሆነብኝም። እነዚህ በቅድሚያ የተነገሩ ውጤቶች ቢያንስ የሚጠቁሙት ኢትዮጵያ ለመንግሥት ተቃዋሚዎች ይበልጥ የፖለቲካ መንቀሳቀሻ የሚከፍት ስርዓት በመፍጠር ሂደት በኩል ገና ብዙ ርቀት መጓዝ እንደሚኖርባት ነው። ይህ በፕሬዚደንቱ ጉብኝት ወቅት ከሚነሱት ነጥቦች አንዱ ይመስለኛል። ዴቪድ ሽን ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር፣ አሁን እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ በኤሊየት ዓለም አቀፍ ጥናት ተቋም ውስጥ ፕሮፌሰር ናቸው። በሐምሌ ወር ፕሬዚዳንት ባራክ ኦባማ በኢትዮጵያ ሊያደርጉት ያቀዱትን ጉብኝት አስመልክቶ ከቀድሞ የአሜሪካ አምባሳደር በኢትዮጵያ ዴቪድ ሽን ጋር የተደረገውን ቃለ ምልልስ ነው ያደመጥ ነው። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ስድስት ያመለክታል። ሪሶሪዎቹን በአጫጭሩ አሰማቸው። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የህዝብ ተወካዮችና የክልል ምክር ቤት ምርጫ ገዢ ፓርቲ ኢህአዴግና አጋር ድርጅቶቹ በስፋት ማሸነፋቸውን የኢትዮጵያ ምርጫ ቦርድ ማምሻውን አስታወቀ። ገዢ ፓርቲና አጋሮቹ በክልል ምክር ቤት ምርጫ ሙሉ በሙሉ ሲያሸንፉ፣ በህዝብ ተወካዮች ምክር ቤት ደግሞ ከ547 መቀመጫዎች 546ቱን አሸንፈዋል። አንድ በደቡብ ክልል ቦንጋ ጊንቦ ጎአታ የምርጫ ክልል ያልተቆጠረ ድምፅ ሲቀር፣ በሁሉም ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ አስታውቋል። አድማጮች የምትከታተሉት 19 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የሁለተኛውን አጋማሽ በሬሴሮቹ ጀምረናል። ወደ ቀዳሚው ሳምንታዊ ቅንብር ነው የምናልፈው። ስፖርት በሰለሞን ክፍሌ እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ የኢትዮጵያ ብሔራዊ ቡድን በቻን ዋንጫ ማጣሪያ ግጥሚያው የኬንያ አቻውን አሸነፈ። የሴቶቹ የዓለም እግር ኳስ ዋንጫ ፍልሚያ ደግሞ በካናዳ ተፋፍሞ ቀጥሏል። በአትሌቲክስ በቻይና ኦሊምፒክ በአስር ሺህ የሚወዳደሩ የኢትዮጵያ አትሌቶች ተለዩ። እነዚህ ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብራችሁን ቆዩ። በቅድሚያ ለቻን የአፍሪካ ዋንጫ ማጣሪያ ግጥሚያ ወደ አዲስ አበባ እንሄዳለን። ገዛ ህንፄውን መስቀል አመሰግናለሁ ሰለሞን። በእግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን ከኬንያቻው ጋር ትናንት በባህር ዳር ስቴዲየም ለቻን የአፍሪካ ዋንጫ ያደረገውን የማጣሪያ ጨዋታ ሁለት ለባዶ አሸንፈዋል። ሁለቱ ቡድኖች ለእረፍት የወጡት በአስቻለው ግርማ ጎል አንድ ለባዶ መሪነት ሲሆን ሁለተኛውን ጎል ከእረፍት መልስ በፍጹም ቅጣት ምት ያስቆጠረው ጋቶፕ ቺፓኖ ነው። እንግዳው ቡድን በተደጋጋሚ ያደረገውን የጎል ሙከራ ግብ ጠባቂው ታሪክ የጌትነት ከማክሸፉም በላይ የተመታበትን ፍጹም ቅጣት ምትም በማምከኑ ተደናቂ ሆኗል። በተጫዋቾቻቸው እንቅስቃሴ የተደሰቱት አሰልጣኝ ዮሐንስ ሳህሌም ከጨዋታው በኋላ ለመገናኛ ብዙኃን የሚከተለውን አስተያየት ሰጥተዋል። ስለሆንን አሸንፈናል። ም እድል አላገኙም፣ እነሱ ያችን ፔናልቲን ያገኙት ከዛ ሌላ። በደንብ ከዚህ በፊት የታማንባቸውን ብዙ ነገሮች አሻሽለናል። ቅንጅት የለውም፣ ቲሙ ክፍተት አለ በብዛት የሚባሉትን ነገር እንግዲህ በጋ የልጆቹን ሞራልያ እያነሳሳ መሆኑን ልጆቹን ስለተገነዘቡ ህዝቡ ከጎናቸው እንጂ ጫና የሚፈጥርባቸው እንዳልሆነ ሊደግፋቸው ሊረዳቸው የመጣ መሆኑን በማመናቸው አሁንም ስራቸውን ሰርተዋል። የኢትዮጵያ ብሔራዊ ቡድንና ኬንያ የመልስ ጨዋታቸውን ከሁለት ሳምንት በኋላ በኬንያ ያደርጋሉ። በደርሶ መልሱ ውጤት የተሻለ ነጥብ ያለው ወደ ተከታዩ ማጣሪያ ማለፉን ያረጋግጣል። ከኢትዮጵያና ኬንያ በደርሶ መልሱ አሸናፊ የሚሆነው ደግሞ ከቡሩንዲና ጅቡቲ አሸናፊ ከሚሆነው ጋር ወሳኝ የደርሶ መልስ ጨዋታ አድርጎ አላፊ ቡድን ለቻን የአፍሪካ ዋንጫ ማለፉን ያረጋግጣል ማለት ነው። በቻን የአፍሪካ ዋንጫ ማጣሪያ ላይ መሳተፍ የሚችሉት ከሀገራቸው ውጭ በፕሮፌሽናልነት ያልተጫወቱትን ብቻ የሚያሳትፍ ነው። በሌሎች የአፍሪካ ከተሞች የቻን የአፍሪካ ዋንጫ ማጣሪያ ተከናውነዋል። ከጊዜ አንጻር የተወሰኑት ውጤቶችን ለመጥቀስ ያህል ጅቡቲ ላይ ጅቡቲ ከቡሩንዲ፣ ጊኒ ቢሳዎ ከማሊ ሁለቱም በተመሳሳይ አንድ አቻ ሲለያዩ የታንዛኒያ ቡድን በሜዳው በኡጋንዳ አቻው ሶስት ለባዶ ተረጥተዋል። የታንዛኒያው አሰልጣኝ የኒዘርላንድ ዜጋ ናቸው፣ ከስራቸው ለመባረር ሽንፈቱ ምክንያት ሆኖባቸዋል። እንዲሁም ደቡብ አፍሪካ ሞሪሸስን ሶስት ለባዶ፣ ሴኔጋል ጋምቢያን ሶስት ለአንድ አሸንፈዋል። አመሰግናለሁ። ገዛኸኝ። በሌላ እግር ኳስ ዜና በቺሌ አስተናጋጅነት አስራ ሁለት ቡድኖችን ሲያፋልም የሰነበተው የኮፓ አሜሪካ ሻምፒዮና ስምንቱ ለሩብ ፍጻሜ አላፊዎች ተለይተዋል። ከምድብ ሁለት የአርጀንቲና ቡድን ጃማይካንና ዩራጓይን በመርታት ከፓራጓይ ጋር ደግሞ አቻ በመውጣት በሰባት ነጥብ ከምድቡ በአንደኝነት አልፏል። ከምድብ ሦስት የብራዚል ብሔራዊ ቡድን ትላንት ቬኔዙዌላን ሁለት ለአንድ በማሸነፍና ከሌሎች በሰበሰበው ስድስት ነጥብ ከምድቡ በአንደኝነት ሲያልፍ ፔሩ በአራት ነጥብ ሁለተኛ ኮሎምቢያ ደግሞ በጥሩ ሦስተኝነት ማለፍ ችለዋል። የብራዚሉ ኔይማር ተጫዋች በመምታቱ ተቀጥቶ ወጥቶበታል። ቀሪ ግጥሚያዎቹን የሚያደርገው ያለ ኔይማር ይሆናል ማለት ነው። ሌሎች ሁለት ሩብ ፍጻሜውን የተቀላቀሉ አስተናጋጅ ቺሌና ፓራጓይ ሆነዋል። ወደ ካናዳ እንሄድ። የዓለም የሴቶች እግር ኳስ ዋንጫ ውድድር ተፋፍሞ ቀጥሏል። የወጣት ሴቶች ከጊዜ ወደ ጊዜ አጫዋወታቸውን እያሻሻሉ መምጣታቸው ብዙዎችን አስደስቷል። የኳስ ኮንትሮል ሞሳ፣ አክርሮ መምታት፣ በግንባር እየገጩ ማሳለፍና ሳይርበተበቱ ጎል ማግባትን እየተካኑት ነው። በሳምንቱ ማብቂያ ቅዳሜና እሁድ የየምድቡ የጥሎ ማለፍ ወሳኝ ፍልሚያ ተካሂዷል። ቻይና ካሜሩንን፣ አውስትራሊያ ብራዚልን በተመሳሳይ አንድ ለዜሮ አሸንፈው አልፈዋል። ካናዳ ፈረንሳይና ጀርመንም ካለፉት ውስጥ ይገኛሉ። ዛሬ ፈረንሳይ ከእንግሊዝ፣ ዩኤስኤ ከኮሎምቢያ ይጋጠማሉ። እየተከታተል እናቀርባለን። ለአትሌቲክስ ስፖርት ዜና እንደገና ወደ አዲስ አበባ መልሳችኋለሁ። ገዛኸኝ በኔዘርላንዷ ሄንግሎ ከተማ ባለፈው ሳምንት አጋማሽ የተደረገውን ዓለም አቀፍ የአስር ሺህ ሜትር ውድድር በውድድሩ ኢትዮጵያውያን በርከት ብለው መወዳደራቸውን ተከትሎ በኢትዮጵያ ሻምፒዮና ስመስለው ታምሽተዋል። በሁለቱም ጾታ ጣልቃ ሳያስገቡ ድል የቀናቸውም የኢትዮጵያ አትሌቶች ናቸው። በወንዶች አትሌት ሙክታር ኢድሪስ ነው የሀገሩን ልጆች ኢማን አመርጊያን እና ሞስነት ገረመውን አስከትሎ በአንደኝነት የፈጸመው። አሸናፊው ሙክታር የገባበት ጊዜ በጣም ግሩም ነው። ሀያ ሰባት ደቂቃ አስራ ሰባት ሴኮንድ አንድ ሰባት ማይክሮ ሴኮንድ ነው። በሴቶች ሰላሳ ደቂቃ አርባ ዘጠኝ ሴኮንድ ከ ስድስት ስምንት ማይክሮ ሰከንድ በሆነ ጊዜ ያሸነፈችው አንጋፋዋ አትሌት ገለቴ ቡርቃ ናት። ገለቴ የስፍራውን ጊዜ ማሻሻሏም ተዘግቧል። አለሚቱ ሀሮዬና በላይነሽ ኦልዥራ ሁለተኛና ሶስተኛ ሆነዋል። እነዚሁ በሄንግሎ የአስር ሺህ ሜትር በሁለቱም ጾታ ከአንድ እስከ ሶስት በመውጣት የፈጸሙት አትሌቶች የፊታችን ነሐሴ ቤጂንግ ላይ በሚዘጋጀው የዓለም አትሌቲክስ ሻምፒዮና በኢትዮጵያ ተወክለው እንደሚወዳደሩ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ይኸው ነው በእኔ በኩል ያለው ሰለሞን ገዛኸኝን አመሰግናለሁ። በመጨረሻም የመስክ ቴኒስ እንግሊዛዊው አንዲ ሙሬ በኩዊንስ ክለብ የፍጻሜ ዋንጫ ግጥሚያ ትላንት ኬቭን አንደርሰንን አሸንፎ ሻምፒዮና ሆኗል። በዚህም ከዚህ ቀደም በንግሥቲቱ ክለብ ለአራት ጊዜ ዋንጫ ካነሱ ሻምፒዮኖች ከነ ጆን ማክንሮ፣ ቦሪስ ቤከር፣ ሌተን ሂዊትና አንዲ ሮዲክ ጋር ተቀላቅሏል። በቀጣይ የዊምብልደን ቴኒስ በቀጥታ ማለፍ ችሏል። 64 ደቂቃዎች በፈጀው ከባድ ግጥሚያ ሙሬ ስህተት ላለመፈጸም ያሳየው ጥረት አስመስግኖታል። ስኮትላንዳዊው አንዲ ሙሬ ከሁለት ዓመታት በፊት በዊምብልደን ባሸነፈ ጊዜ ከነበረው አቋም በአሁኑ ጊዜ የተሻለ መሆኑን ያስረዳል። ሙሬ ግዙፉን የአጎን ሻምፒዮና ዋንጫ ሲያነሳ ትላንት ለአራተኛ ጊዜ መሆኑ ነው። 270 ሺህ የእንግሊዝ ፓውንድ ቼኩን ተረክቧል። በዚሁ ላብቅ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አፍሪካ ነክ ርዕሶች ይቀጥላል የሱዳኑ ፕሬዝዳንት ኦማር አልበሽር ባለፈው ሳምንት በአፍሪካ ሕብረት ጉባኤ ለመሳተፍ ባመሩበት ወቅት የሀገሪቱ ፍርድ ቤት ባሉበት ይቆዩ የሚል ውሳኔ አሳልፎ እንደነበር ይታወሳል። ባለፈው ሰኞ ባሽር ደቡብ አፍሪካን ለቀው መውጣታቸውም ይታወሳል። ቀደም ሲል የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ችሎቱ በአፍሪካውያን ላይ በጎ አመለካከት የለውም በማለት ለተመሰረተበት ዓላማ ጠቃሚነቱ አብቅቷል የሚል መግለጫ ውጥቶ እንደነበር ተዘግቧል። ይህንም መሠረት በማድረግ በደቡብ አፍሪካ የአምነስቲ ኢንተርናሽናል የሰብአዊ መብት ጉዳይ ጥናትና ምርምር ኃላፊ አቶ ነጻነት ደምሴና በሚሽጋን ክፍለ ግዛት በሚገኝ ኬተሪንግ ዩኒቨርሲቲ አስተማሪ ዶክተር እዝቅኤል ገቢሳ ባለፈው ቅዳሜ በጉዳዩ ላይ ያላቸውን አመለካከት እንደገለጹልን ይታወሳል። ዛሬ ደግሞ የመጨረሻው ክፍል ቀጥሎ ይቀርባል። ዶክተር እዝቅኤል ገቢሳ በተናገሩትን ጀምር። የአፍሪቃ ታሪክ የሚታወቅ ነው። በቅኝ ግዛት ያለፈች ናት አህጉሪቱ እና ህዝቡ ምን ያህል ከውጭ የሚመጣበትን አለም አቀፍ የወንጀል ችሎት ተብሎ ከውጭ የሚመጣበትን መሪዎቹን በክስ መልክ ለፍርድ ማቅረብ የመሳሰሉት ነገር በአጠቃላይስ ምን ያህል ይቀበለዋል ሰፊው ህዝብ? በአጠቃላይ በአፍሪካ ብሎ ለመናገር የሚያስቸግር ይመስለኛል። ግን እንደየአገሩ ነው የሚሆነው፣ እንደየአገሩና እንደተከሰሰው ሰው ነው የሚሆነው። የተከሰሰው ሰው የፈጸመው ወንጀል በግልጽ የሚታይ ከሆነ ብዙም አወዛጋቢ የማይሆን ነገር ከሆነ ወንጀለኛን ለመምረጥ የአፍሪካ የተለያዩ ሀገር ህዝቦች ወንጀለኛን በግልጽ የታወቀ ወንጀለኛን የሚመርጡ አይመስለኝም። ነገር ግን የተለያዩ ክሶች ከሌላ ቦታ የሚመጡት በተለይ ደግሞ አፍሪካ በቅኝ ግዛት ስር ስለነበረች ከውጭ የሚመጡትን ክሶች በጥርጣሬ የማየት ዝንባሌ አለ በተለያዩ የአፍሪካ ሀገሮች ውስጥ። በአሁኑ ሰዓት ግን ይሄው አሁን ስልሳ ስልሳ ዓመት ያህል አልፏል። አፍሪካ ነጻ ከወጣ በኋላ ሁሉም ነገር አሁንም የውጭ የምዕራባውያን ሀገሮች የአውሮፓውያን የሚያደርሱብን ነው የሚለው ነገር እየ እየቀለለ እና እየታሳ እየሄደ ያለ ይመስለኛል። ስለዚህ ህዝቡ በተለያዩ የአፍሪካ ሀገሮች ያሉት ህዝቦች እንደ አፍሪካ ሳይሆን በተለያዩ ሀገሮች እንዳሉት እያንዳንዱን ሁኔታ በእያንዳንዱ በተለያየ ሁኔታ የሚመለከተው ነው የሚመስለኝ። የሚቀበልበት ጊዜ አለ፣ የማይቀበልበት ጊዜ አለ። ይህ እንግዲህ ማመዛዘንን ነው የሚፈልገው። ስለዚህ ህዝቡ ያመዛዝናል ለማለት ነው እንግዲህ ባጭሩ። እንግዲህ በአጠቃላይ ይህን ሁሉ ስናይ ዓለም አቀፍ የወንጀል ችሎት ምን ያህል ስኬታማ ይሆናል ስራው ብሎ ያምናሉ? ማየት ያለብን የዓለም አቀፍ የወንጀል ችሎት መኖርና አለመኖር መካከል ነው ማየት ያለብን አሁንም በዓለም ሀገሮች ስምምነት የተቋቋመ ፍርድ ቤት ነው ይሄ። አሁንም የእያንዳንዱ አገር ተባባሪ በሚሆንበት ጊዜ ስኬታማ ሊሆን ይችላል። አሁን ስለ ዩጎዝላቪያ ተናግረናል። የሀገሮች መሪዎች እገሌ ወንጀል እንፈጽማልና በዓለም አቀፍ ፍርድ ቤት መታየት አለበት በሚልበት ጊዜ እና ትብብርን በሚያሳይበት ጊዜ ስኬታማ ሊሆን ይችላል። የሀገሩ የተከሳሹ ሀገር ግን ተባባሪ በማይሆንበት ጊዜ የተለያዩ የፖለቲካ ታክቲኮችን በመጠቀም የፍርድ ቤቱ ሊያደርገው የሚገባውን ነገር ሊያደርገው እንዳይችል ለማድረግ ይቻላል። አንዱ ምልስ ምሳሌ ይኸው የሱዳኑ ሁኔታ ነው። ስለዚህ የዓለም አቀፍ ይሄ የወንጀል ችሎቱ በሌለበት ጊዜ ይሄ በእንግሊዝኛ ኢምፑኒቲ የሚሉት ነገር በዓለም ሁሉ ያንሰራራ ነበር በተለይም ተገቦ በአፍሪካ ውስጥ። አሁን ግን ይሄ ነገር አለ። ስለዚህ ልጠንቀቅ፣ ስለዚህ ላስብበት የሚል ነገር ሊኖር የሚችል ይመስለኛል። ላስብበት የምሰራው ነገር ሁሉ በቴሌቪዥንም ሊታይ እና ማስረጃ ሊሆንብኝ ይችላል የሚል ነገር አለ። ስለዚህ ፍርድ ቤቱ አንድን ሰው ይዞ በችሎቱ አቅርቦ የወሰነበት ጉዳይ ብቻ ሳይሆን የፍርድ ቤቱ መኖር ራሱ አንዳንድ መሪዎችን ሊያደርጉት ከሚፈልጉት ነገር እንዲቆጠቡ ሊያደርጋቸው ይችላል። የመኖሩ ነገር ዲተረንስ የሚባለው ነገር እንደሱ አይነት ሊኖር ይችላል። በሱ ሚዛን ስናየው ካለመኖሩ መኖሩ የተሻለ ሊሆን ይችላል። ነገር ግን የራሱን ፖሊስ የሌለው የራሱን ሕግ አስፈጻሚ የሌለው ፍርድ ቤት፣ ከመንግስታት ጋር በመተባበር የሚሰራ ፍርድ ቤት መንግስታቱ ሲተባበሩ ብቻ ነው ስኬታማ ሊሆን የሚችለው። በአጠቃላይ ግን መኖሩ የተሻለ ነው፣ ካለመኖሩ መኖሩ። እሱማ እንግዲህ ቻርልስ ቴይለርን ከወሰድን ቻርልስ ቴይለር ብዙ ወዳጅ ስላልነበረው ሊያመልጥ አልቻለም። እንግዲህ እውነት ነው፣ የናይጄሪያ መንግስት ተባበረ፣ ስለዚህ ስራ ላይ ዋለ። እንደሱ አይነት ክፉ ክፉ ነገር በልጆች ላይ በምን ላይ የፈጸሙ ወይም በዚህ ነገር ላይ ቀጥታም ሆነ ቀጥታ ያልሆነ ተከሳሽነት ያላቸው እንደ ቻርልስ ቴይለር ያሉኖች ሊቀርቡ ይችላሉ። እንግዲህ አንዳንድ ጊዜ ሊሆን ይችላል። አንዳንድ ጊዜ ተፈጻሚነት ሊኖር ይችላል፣ አንዳንድ ጊዜ ላይኖረው ይችላል። ይሄ እንግዲህ ፍርድ ቤቱ ዋጋ የለውም እና ጥቅም የለውም ብሎ በአንድ ቃል ለመናገር እንደማያስችል ይሆናል። የቻርልስ ቴይለር ደግሞ ብዙ ወንጀል የፈጸመ ሰው ነው። በሀገሩ ብቻ ሳይሆን በተለያዩ ቦታዎች ብዙ አደጋዎች ያደረሰ ሰው ስለሆነ ብዙም የሚያከራክር ነገር ስላልነበረ ሊሆን ይችላል። አዎ ደግሞ በዛን ጊዜ በመንግስት ስልጣንም ላይ ስላልነበረ በተከሰሰበት ጊዜ ከሱ ጉዳይ የነበረውና ሊከላከልለት የፈለገ ሰው ስላልነበረ ነው። ግን በስልጣን እንግዲህ አፍሪካ ህብረትም እንደሚለው በስልጣን ላይ ያሉትን መሪዎች ፍርድ ቤት ማቅረብ አያስፈልግም ብለው እርስ በርሳቸው የሚተባበሩበት ነው። ይሄ ግን ከስልጣን የወረደን ሰው ማን ይሄን ያህል ሊከላከልለት ይፈልጋል? እሺ እንግዲህ ዶክተር እዝቅኤል ገቤሳ በጣም ጊዜ ደስትልን። ወደ ምሽቱ መጨረሻ ቅንብር ነው የምናልፈው። ሳምንታዊው ጤና አዘጋጅና አቅራቢ ሰለሞን አባተ። ጊኒ ከኢቦላ መላቀቅ ተስኗታል። ባለፈው ሳምንት ውስጥ የታየው የአዳዲስ ህሙማን ቁጥር ማሻቀብ የሀገሪቱን ዜጎችና መንግሥቱን የከበደ ስጋት ውስጥ ከጥቷል። ለመሆኑ ኢቦላን ለማቆም ሀገሮቹ እየገጠሟቸው ያሉ እክሎች ምንድን ናቸው? ምዕራብ አፍሪካ ውስጥ ክረምቱ እየገባ ነው። መንገዶች ሁሉ በጭቃ ሌላ ቁጡ ነው። ይህ የመሠረተ ልማት መሰናክል መድኃኒትና ሌሎችም አስፈላጊ አቅርቦቶችን ለጊኒና ለሴራ ሊዮን ህሙማን በያሉበት ለማድረስ የከበደ ሁኔታን ይፈጥራል። ሌላው አሁን አሁን ጎላ ጎላ እያለ የመጣ ችግር የአመለካከት ወይም ያስተሳሰብ ጉዳይ ነው። ሦስቱ የምዕራብ አፍሪካ አገሮች ጊኒ፣ ሴራሊዮንና ላይቤሪያ በዘንድሮው እጅግ የከፋ የተባለ የኢቦላ ወረርሽኝ ውስጥ ተዘፍቀው ለአንድ ዓመት ያህል መቆየታቸው አደጋውን ገዳዩን አደጋ እንደ መደበኛ የሕይወት አጋጣሚ የመውሰድ ወይም በቀላል አባባል የመልመድና የመናቅ አዝማሚያ እየሰፋ ይመስላል። over time people get used to Ebola in these communities we're seeing people trying to ጊዜው እያለፈ ሲሄድ ሰው ከኢቦላ ጋር ይለማመዳል። በእነዚህ ማህበረሰቦች ውስጥ በኢቦላ የታመመውን ሰው ችግሩ ኢቦላ መሆኑ እየታወቀ ሰው በየቤቱ ለማከም ወይም ለመንከባከብ ሲጥር ይታያል። የመከላከያ እርምጃዎችን ለመውሰድ ይሞክራሉ። ጓንትና የመሳሰሉ መከላከያዎችን ያደርጋሉ በዓለም አቀፍ ደረጃም ቢሆን ዛሬ ሰው ስለ ኢቦላ ብዙ እየሰማ የአደገኛነቱንም ነገር ናቅ እያደረገው ይመስላል ይህ ያስፈራል በጣም ያስፈራል የዓለም የጤና ድርጅቱ ዶክተር ብሩስ አይል ዋርድ ናቸው በሌላ በኩል ደግሞ ድንበር የለሽ ሐኪሞች የሚባለው ዓለም አቀፍ የጤና ግብረ ሰናይ ቡድን ባልደረባዋ ኤላ ዋትሰን ስትራይከር በኢንተርኔት ሲናገሩ ማግለል ፍርሃትና እውነታን መካድ በጸረ ኢቦላ ትግሉ ውስጥ የተደነቀሩ እንቅፋቶች ናቸው ብለዋል። ኢቦላ የአንዲት መንደር አለቃም ይሁን የአገር ፕሬዚዳንት ሁሉም የሚፈራው በሽታ ነው። ዶክተሮች ይሁኑ ነርሶች፣ በህክምና መከላከልና እንክብካቤው ውስጥ ያሉ ባለሙያዎች ሁሉም ይፈሩታል። ስለ ኢቦላ እንዲናገሩ ስልጠና የተሰጣቸው የጤና አስተማሪዎች ይፈሩታል። ህሙማኖቻችንን በብርቱ ያስፈራል። ስለዚህ ልናሸንፈው የሚገባን ዋነኛው መሰናክልም ይመስለኛል። ሰዎች ፍርሃት ሲነግስባቸው ዋነኛው ማምለጫቸው የሚያደርጉት እውነት አመካድ ነው። በየመንደሩ ውስጥ ለኢቦላ ቫይረስ የተጋለጠን ሰው ማግኘት ማለት ወረርሽኙን ለመቆጣጠር በሚደረገው ትግል ውስጥ አንድን የታመመ ሰው ሐኪም ቤት አድርሶ ከማሳከም ጋር ሚዛኑ እኩል ነው። ከባልደረባ የካሮል ፒርሰን ጋር ከጊኒ ዋና ከተማ ኮናክሬ የተናገሩት ሌላዋ የሜዲሰን ሰንፎንት የባልደረባ ሶፊ ሰባቴ እንዲህ አሉ። አንድ የኢቦላ ታማሚስ ካለ ወረርሽኟለ። የህብረተሰብ ጤና ስርዓቶች የተዳከመ አቋም የመፍትሔው መሰናክል ከሚባሉ ክሎች መካከል ይገኛል። ብዙ የምዕራብ አፍሪካ ሆስፒታሎች የቧንቧ ውሃና የኤሌክትሪክ ኃይል የላቸውም። ሴራሊዮን፣ ጊኒና ላይቤሪያ ዓለም አቀፉ ማኅበረሰብ ዘመናዊ የጤና ተቋማትን እንዲገነባላቸው እየተማጸኑ ነው። ይህንን ሐሳብ እንደሚደግፉ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዋና ኃላፊ ዶክተር ታም ፍሪደን ባለፈው መጋቢት በዓለም ባንክ ስብሰባ ላይ ባደረጉት ንግግር አስታውቀዋል። በሽታውን ለማጥፋትና እንዳያገረሽ ለማድረግ የሕብረተሰብ ጤና መዋቅርና ተቋማትን ማጠናከር ቁልፍ ጉዳይ ነው። ጥሩ ብሔራዊ የጤና ስርዓት መኖር ማንኛውም ወረርሽኝ ሲቀሰቀስ ከዓለም አቀፉ ማኅበረሰብ ፈጥኖ ምላሽ መስጠት እንደሚያስችል ዶክተር ፍሪደን አሳስበዋል። ደቡብ ኮሪያን እያስጨነቀ ያለው የመካከለኛው ምስራቅ መተንፈሻ አካላት መታወክ ወረርሽኝ ኤምኢአርኤስ ይባላል። በመጻር ዛሬ በሶሌቀን አቆጣጠር ደግሞ ትናንት ሁለት ተጨማሪ ሰዎችን ገድሏል። ደቡብ ኮሪያ በዓለም የጤና ድርጅት መረጃ መሰረት ደቡብ ኮሪያ ውስጥ በኤምኢአርኤስ የሞቱት ሰዎች ቁጥር 27 ደርሷል። ከደቡብ ኮሪያ ውጪ ታይላንድ ውስጥም ባለፈው ሳምንት አንድ ሰው በተውሳኩ ተይዟል። ይህ ደቡብ ኮሪያን እያመሰ ያለ ችግር ምንጭ አንድ የስድሳ ስምንት ዓመት ዕድሜ ላይ ያሉ ሰው ግንቦት ውስጥ ወደ መካከለኛው ምስራቅ ተጉዘው ከተመለሱ በኋላ የተከሰተ እንደሆነ እና እርሳቸውም ወደ ጤና ተቋማት ሲሄዱ የሜርስ ቫይረስ ተገኝቶባቸው እንደነበረ ሮይተርስ የዜና አውታር ዘግቧል። እስከ ዛሬ ድረስ ደቡብ ኮሪያ ውስጥ በኤምኤርኤስ ቫይረስ የተያዘው ሰው በአጠቃላይ ቁጥር 172 ደርሷል። ይህ ቁጥር ሜርስ ከሳውዲ አረቢያ ውጭ ተከስቶ እንዲህ ብዛት ያለው ሰው ሲያዝ ደቡብ ኮሪያ የመጀመሪያዋ መሆኗ ነው። ለመሆኑ በምኑም በምኑም ከሳውዲ አረቢያም ከቀሪው መካከለኛው ምስራቅ ጋርም የዕለት ተዕለት ግንኙነት ያላት ኢትዮጵያ ስለዚህ ገዳይ የመካከለኛው ምስራቅ የመተንፈሻ አካላት መታወክ በሽታ ወይም ወረርሽኝ ያላት ዕውቀት ዝግጁነት ምን ይመስላል? በመጪ ዝግጅቶች ባለሙያና ባለሥልጣንም ይዤ ለመመለስ እጥራለሁ። ለዛሬ ራስዎን፣ ቤተሰብዎን፣ አካባቢውን ጤናውን ይጠብቁ። ጤና ይስጥልኝ። በጤና ሰንብቱ። አድማጮች ስጅታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ወሬዎችን እናሰማችሁ። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የህዝብ ተወካዮችና የክልል ምክር ቤት ምርጫ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ ዛሬ ማምሻውን አስታወቀ። ገዢው ፓርቲና አጋሮቹ በክልል ምክር ቤት ምርጫ ሙሉ በሙሉ ሲያሸንፉ፣ በህዝብ ተወካዮች ምክር ቤት ምርጫ ደግሞ ከ547 መቀመጫዎች 546ቱን አሸንፈዋል አንድ በደቡብ ቦንጋ ጊምቦ ጓአታ የምርጫ ክልል ያልተቆጠረ ድምፅ ሲቀር በስተቀር በሁሉም የኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና በዛሬው ዕለት ገልጸዋል። ኢህአዲግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በአምስት መቶ ወንበሮች ላይ 27 ሚሊየን 347332 ወይም 82.4 ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። ጋዜጦች በቦንጋ ጊምቦ ጓታ የምርጫ ክልል በድምፅ መስጫ ጣቢያዎች የ ተለጠፉ ጊዜያዊ ውጤቶችን ጠቅሰው እንደዘገቡት ገዢው ፓርቲ ደኢህዴን ኢህአዴግ በዚያም አሸንፏል። የግል ተወዳዳሪው ዶክተር አሸብር ወልደ ጊዮርጊስ በምርጫው ሂደት ተፈጠረው ያሏቸውን እክሎች አስመልክቶ ለምርጫ ቦርድና ለገዢው ፓርቲ አቤቱታ ማስገባታቸውን ማምሻውን ለአሜሪካ ድምጽ ሬዲዮ ገልጸዋል። በምርጫው የተሳተፉት አብይ ተቃዋሚ ፓርቲዎች የምርጫውን ውጤት ይፋ መሆን ተከትሎ በሰጡት መግለጫ ምርጫ ሁለት ሰባት ፍትሐዊ፣ ዴሞክራሲያዊና ነጻ አልነበረም ሲሉ ሂደቱንና ውጤቱን እንደማይቀበሉ አስታውቀዋል። በመጨረሻም የኬንያ መንግስት በሀገሪቱ በሚንቀሳቀሱ አስራ ሶስት ኩባንያዎች ላይ ለሁለት ወራት ተኩል ጥሎት የነበረውን ከውጭ ሀገር የሚመጣ ገንዘብ ሽግግር እግድ አነሳ። አድማጮች የሰዓቱ ወሬዎች እነኙ ነበሩ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ከቀኑ 3 ሰዓት ከምሽት 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ስራ ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ አሉላ ከበደና ሄኖክ ሰማግዜር ነን። ነገ ከምሽቱ በአንድ ሰዓት በልዩ ፕሮግራማችን በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ እስከዛው የትግርኛ ዝግጅት ይቀጥላል። በእኛ በኩል ግን ሰላም ደህና ደሩ Voice of America